እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልኝ። ክቡራትና ክቡራን አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሠራጨውን ዝግጅት ጀመርን። የዛሬ ማክሰኞ መጋቢት 16 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ግሬግ በርንስ በቀጥታ ስርጭታችን የቴክኒክ መሣሪያዎች ላይ ይገኛል። ስላለፈው ታሪክ የተለያየ ግንዛቤ የተለያየ ፍቺ ቢኖረንም እኔ እንዳውም ማድረግ ያለብን ስለ ወደፊቱ መወያየቱ የበለጠ ያግባባናል ብዬ አምናለሁ። ከዶክተር በያን ከተናገረው ጋራ ምንም የምንለይበት ነገር የለም። ነገር ግን ኤውል ሁላችንም ተስማምተናል። ታሪክ ሚና የለውም ያለ ሰው የለም። ግን ዶክተር ጌታቸው ኃይሌ፣ ዶክተር በያን አሶባ፣ ዶክተር ብርሃኑ መንግስቱ ተከታታይ ውይይት ይዘናል። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታየ፣ ጤና ስጥልኝ። እንደምናመሻችሁ። የሶማሊያና የአፍሪካ ሕብረት ወታደሮች ትናንት ሰኞ አንዲት ሌላ ከተማ ከአልሸባቦች እጅ ነጥቀው መቆጣጠራቸውን እማኞች ለቪኦኤ ገልጸዋል። ወታደራዊ ጥቃቱ ከጀመረ ወዲህ ከአልሸባብ አስለቅቀው በቁጥጥር ስር ያዋሏት ዘጠነኛዋ ከተማ መሆኗ ነው። መሐስ የተባለችውና በሂራን ክልል ከበሌድዌን በስተ ምስራቅ 140 ኪሎ ሜትር ርቀት ላይ ያለችው ከተማ በሶማሊያ መንግስትና በኢትዮጵያ ወታደሮች እጅ የገባችው አልሸባቦቹ ተዋጊዎች ምንም ሳይታኮሱ ከለቀቋት በኋላ ነው ተብሏል። ከወታደሮቹ ጋር ያሉት የሶማሊያ መንግስት ባለስልጣን ሙሚን መሃመድ ሐላኔ ሲናገሩ የአልሸባብ ተዋጊዎች ከተማዋ አጠገብ ወዳለ ጫካ ሳይገቡ አልቀሩም ነው ያሉት። መሐስ ከተማ ከሶስት ተጎራባች ክፍለ ግዛቶች የሚወጡ ጎዳናዎች የሚገናኙባት በመሆኗ ስትራቴጂያዊነት ያላት መሆኑን ዘገባው ጠቁሟል። ይህ በዚህ እንዳለ በማዕከላዊዋ ጋል ጉዱድ ክፍለ ግዛት ደግሞ የሶማሊያና ና ኢትዮጵያ ወታደሮች ከሞቃዲሾ በስተሰሜን 375 ኪሎ ሜትር ርቀት ላይ ወደምትገኘው ኤልቡር የተባለች ከተማ እየገፉ መሆናቸው ታውቋል። የራዲዮ ሞቃዲሾ ጋዜጠኛ ሞሐመድ አብዲ በሰጠው ቃል የአልሸባብ ተዋጊዎች ከተማዋን ለቀው በአካባቢው ምሽግ እየቆፈሩ መሆኑን ሰምቻለሁ ብሏል። ኤልቡር የአልሸባብ ቃል አቀባይ አሊ ሞሐመድ ዴሬ የትውልድ ከተማ ስትሆን ነዋሪዎች ባለፉት ቀናት ይህን ሰው አይተነዋል ማለታቸውንም ዘገባው አክሏል። በግብጽ የሙስሊም ወንድማማችነት መሪና ቁጥራቸው ወደ ሰባት መቶ የሚጠጉ የድርጅቱ አባላት በተመሰረተባቸው የግድያና ውከት የመቀስቀስ ወንጀል ክስ ዛሬ ፍርድ ቤት ቀርበዋል። ሞሐመድ ባዲዬና ሌሎቹም የወንድማማችነት አባላት የቀረቡት ትናንት ሰኞ ሚኒያ ከተማ ውስጥ አምስት መቶ ሀያ ዘጠኝ አባላቱ በሞት እንዲቀጡ የበየነው ፍርድ ቤት ነው። ትናንት የተፈረደባቸው የወንድማማችነት አባላት ፖሊስን በመግደል የፖሊስ ጣቢያ ላይ ጥቃት በማድረስ እና ሌላም የሁከት ተግባር በመፈጸም ወንጀል የተከሰሱ ናቸው። የመጀመሪያው የፍርድ ሂደት የፈጀው ሁለት ቀን ብቻ በመሆኑ የፍርዱ ሂደት ፍትሃዊነት ላይ ዓለም አቀፍ ነቀፋ እየቀረበ ነው። በጠፋው የማሌዥያው የመንገደኞች አውሮፕላን ውስጥ የነበሩት ተሳፋሪዎች የተቆጡ ቤተሰቦች ዛሬ ማክሰኞ በቤጂንግ የማሌዥያ ኤምበሲ ደጃፍ የተቃውሞ ሰልፍ አድርገዋል። የአውሮፕላኑ ፍለጋ በመጥፎ የአየር ሁኔታ ምክንያት እንደተቋረጠ ይታወቃል። አንድ መቶ የሚሆኑ ቻይናውያን የተሳፋሪዎቹ ዘመዶች ሰሌዳዎችን ይዘውና ይህ አውሮፕላን ምን እንደሆነ እውነቱን ንገሩን እያሉ ሲጠይቁ ተሰምተዋል። የማሌዥያ ባለስልጣናት አውሮፕላኑ ደቡባዊ ህንድ ውቅያኖስ ውስጥ ተከስክሷል ከሚል ድምዳሜ ላይ መድረሳቸውን ትናንትና አስታውቀዋል። አንዳንዶቹ ተቃዋሚ ሰልፈኞች የማሌዥያ መንግስት ውሸታም፣ ነፍሰ ገዳይ ሲሉ እንደነበረ ዘገባዎች ጠቅሰዋል። ተቃዋሚዎቹ ወደ ጋዜጠኞች እንዳይጠጉ ከከለከሏቸው ፖሊሶች ጋር መጋጨታቸውም ተዘግበዋል። ሩሲያ ሩሲያ በዩክሬን ጉዳይ በወሰደችው እርምጃ ምክንያት የዓለም ሀያላን ከስምንቱ በኢንዱስትሪ የበለጸጉ ሀገሮች ስብስብ ጂ ስምንት ሊያስወጧት መሆኑን ትርፍ ሆነ ጥቅም የሌለው እርምጃ ስትል ውድቅ አድርጋለች። የሩሲያ ፕሬዚደንት ቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ ይህን አስተያየት የሰጡት የተቀሩት ሰባቱ የጂ ስምንት አባል ሀገሮች ከአሁን ቀደም በታቀደው መሰረት በሩሲያ በሚደረገው የጂ ስምንት ጉባኤ ላይ ላይገኙና የራሳቸውን የመሪዎች ጉባኤ በሰኔ ወር ለማካሄድ ትናንት ሰኞ ስምምነት ላይ ከደረሱ በኋላ ነው። አመሰግናለሁ፣ ቆንጂት ለዜናው። ከምሽቱ ሶስት ሰዓት በ25ና በ31 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መሪው ዘገባ እናልፋለን። ለሶስት ሳምንታት ተላልፎ የነበረው የደቡብ ሱዳን ወገኖች የሰላም ድርድር ዛሬ መቀጠሉን የምስራቅ አፍሪካ ሀገሮች የጋራ ልማት ተቋሙ ኢጋድ አስታውቋል። ደቡብ ሱዳን ውስጥ የቀጠለው ውጊያ እንደሚያሳስባቸው የኢጋድ አደራዳሪዎች በዚሁ መግለጫ ጠቁመዋል። እስክንድር ፍሬው ከአዲስ አበባ ዝርዝራለሁ። ተግባር የፊርማን ያህል አልቀለለም። ተኩስ ማቆሙም ተስፋ እንደተደረገው አልተተገበረም። እናም የደቡብ ሱዳን የሰላም ድርድር እስካሁን ውስብስብ ጉዳዮች አላጡትም። ከተኩስ አቁም ስምምነት በኋላ በፖለቲካዊ ጉዳዮች ላይ ድርድር የተጀመረው የቀደመው ስምምነት ሳይተገበር ነው። የፖለቲካ ውይይቱ የካቲት 24 ቀን እየቆመው በመሃል የሰላም አስከባሪ ኃይል ማስገባትን ጨምሮ ለፖለቲካ ሂደቱ ወደፊት መጓዝ የሚያስችሉ ስራዎችን ለመስራት ነው። ሂደቱ በተፈለገው መጠን ወደፊት አለመጓዙን ደግሞ የኢጋድ መሪዎችም ሲናገሩ ቆይተዋል። የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሁለቱ ወገኖች አይተማመኑም ነው ያሉት። የተኩስ አቁም ስምምነቱ ከተፈረመ ስድስት ሳምንታት ቢያልፉም በግጭቱ ቦታ ያለው ተጨባጭ ሁኔታ ግን ለተግባራዊነቱ ብዙ እንደሚጠበቅ የሚያሳይ ነው። በግጭቱ እየተሳተፉ ባሉ ወገኖች መካከል ያለው ያለመተማመንም እጅግ የሚያሳስብ ሆኖ ቀጥሏል። የተፈረመው ስምምነት በሁለቱ ወገኖች ተግባራዊ መሆኑን ለመከታተል የሚያስችል ቡድን ማሰማራትም ጀምረናል። ከአራት ቀናት በፊት መጋቢት 24 ቀን መቀጠል የነበረበት ይህ ድርድር ግን ከጅምሩ እንቅፋት ገጥሞት ታይቷል። የመፈንቅለ መንግሥት ሙከራ አድርጋቸዋል በሚል በቁጥጥር ስር ውለው የነበሩትና በኋላም የተለቀቁት ሰባት የቀድሞ ባለስልጣናት በድርድሩ መሳተፍ የለባቸውም ሲል የደቡብ ሱዳን መንግስት ማስታወቁ ነው እንቅፋቱ። በአጠቃላይ ታስረው ከነበሩት 11 የቀድሞ ባለስልጣናት ቀድመው የተፈቱት እነዚህ ሰባት ሰዎች ከመንግስትም ከተቃዋሚዎቹም ሳይወግኑ እንደ ሶስተኛው ወገን ድርድሩን ሲሳተፉ ቆይተዋል። ይህ የደቡብ ሱዳን መንግስት አቋም አሜሪካና የአውሮፓ ሕብረትን ጨምሮ ከተለያዩ ዓለም አቀፍ አጋሮች ተቃውሞ ገጥሞታል። ከዛሬ ጀምሮ በሚካሄደው ድርድር እነዚህ የቀድሞ ባለስልጣናት ይሳተፉ እንደሆነ የኢጋድ መግለጫ አላመለከተም። ተሳታፊ የሚሆኑት ሁሉም ወገኖች አዲስ አበባ በመግባታቸው ድርድሩ ተጀምረዋል በማለት ግን ይገልጻል። ኢጋድ በዚሁ መግለጫው በደቡብ ሱዳን የቀጠለው ውጊያና በሁለቱ ወገኖች እየተጣሰ ያለው የተኩስ አቁም ስምምነት እንደሚያሳስበውም አስታውቋል። ከዚህም አንጻር ተፋላሚዎቹ ወገኖች ስምምነቱን እንዲተገብሩ ጥሪ አቅርበዋል። ሁለቱ ወገኖች ጦርነቱን ያቆሙ ዘንድ ዓለም አቀፉ ሕብረተሰብ ግፊት እንዲያደርግም ጠይቋል። ኢጋድ ድርድሩ ዛሬ ተጀምሯል ቢልም ይህ ዘገባ እስከ ተጠናቀረበት ሰዓት ድረስ የፊት ለፊት ውይይት አልተደረገም። አደራዳሪዎቹ በድርድሩ አካሄድ ላይ ከተሳታፊዎቹ ጋር እየተነጋገሩ መሆኑ ግን ተገልጿል። በተናጥል ማለት ነው። ለዚህኛው ዙር ድርድር ይፋ የመክፈቻ ስነ ስርዓት እንደማይካሄድ ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን አመሰግናለሁ። ለወደ ተከታዩ ዝግጅት ልለፍ። የሀሳብ ልዩነት የሚሰጥባቸው የኢትዮጵያ ታሪክ ጭብጦች ላይ የጀመርነውን ውይይት ነው የምንቀጥለው። የዛሬ ውይይት ተካፋዮች ዶክተር ጌታቸው ኃይሌ የኢትዮጵያ ታሪክ ሊቅና የቋንቋዎች ምሁር፣ ዶክተር በያና ሶባ የህግ ምሁርና ቀድሞ የኦሮሞ ዲሞክራሲያዊ ግንባር ኦዲኤፍ አመራር አባል እንዲሁም ዶክተር ብርሃኑ መንግስቱ ቨርጂኒያ፣ ዩናይትድ ስቴትስ የሚገኘው የኦልድ ዶሚኒየን ዩኒቨርሲቲ የልዩነቶች አፈታት ወይም ኮንፍሊክት ሪዞሉሽን መምህር ናቸው። ትዝታ በላቸው ናት ያወያየቻቸው። የውይይቱ የመጀመሪያ ክፍል በትናንት ምሽት ዝግጅታችን ተላልፏል። ሁለተኛው ቀጥሎ ይቀርባል። ባለፈው ውይይታችን የኦሮሞ ሕዝብ ከሌላ ቦታ እንዳልመጣ እዚያው አካባቢ የተወለደ መሆኑን ዶክተር ጌታቸውም ዶክተር በያንም ተስማምታችኋል። በሌላ በኩል ደግሞ ለዚህ ውይይታችንም በተለያዩ ድረገጾችም በፓልቶኮች ለውይይት መነሻ የሆነው በአጼ ምኒልክ ዘመነ መንግስት ኦሮሞዎች ላይ ተፈጸመ የተባለው ግፍ ነው። በአርሲ አካባቢ ወይንም አልገብር ባሉ በሌሎች አካባቢዎች ግን የታሪክ መጻሕፍት ደግሞ የተለያዩ በአውሮፓን የተጻፉ እንዲሁም ዶክተር ጌታቸው ኃይሌ ተርጉመው በኢትዮ ሚዲያ ላይ ያስቀመጧቸው የነ አባባሪ ጽሁፍ እና የሌሎች የቤተ ክህነት አዋቂዎች ጽሁፍ የሚለው ኦሮሞዎች በአስራ ስድስተኛው ክፍለ ዘመን ከደቡብ ኢትዮጵያ ተነስተው በተካሄዱ ጦርነቶች ከፍተኛ ግድያ ተፈጽሞ እስከ ሰሜን እስከ ትግራይ ድረስ እና ከዚያም በላይ ደርሰው ነበር ይላል። እና ይህን ታሪክ ዶክተር በያን ይገነዘባሉ ወይ ይቀበላሉ? ይሄንን ወይ በቅድሚያ ዶክተር ብርሃኑ ያሉትን ትንሽ አስተያየት ሰጥቼ ወደዚህ ልመለስ ፈልጋለሁ። ዶክተር ብርሃኑ ትክክል ኖት። ባለፈው የኢትዮጵያ ታሪክ ላይ የተለያየ ናሬቲቭ የተለያየ ትርጉም እንሰጣለን። አንድ ትርጉም ደግሞ መጠበቅም ትክክል አይመስለኝም። ስላለፈው ታሪክ የተለያየ ግንዛቤ የተለያየ ፍቺ ቢኖረንም እኔ እንዳውም ማድረግ ያለብን ስለ ወደፊቱ መወያየቱ የበለጠ ያግባባናል ብዬ አምናለሁ። እሱ ላይ ነው የወደፊታችን ማቀዱ ላይ እንመጣበታለን። ምናልባት በዚህ ውይይት ውስጥ ያለፈውን ታሪክ ትርጓሜ ባንግባባ፣ ምናልባት በወደፊቱ ዕጣ ፈንታችን ላይ እንግባባለን ብዬ አስባለሁ አምናለሁም። የዚህ ፊታ ያነሳሹ የአስራ ስድስተኛው ክፍለ ዘመን ይሄ የኦሮሞ ፍልሰት የሚባለው ባለፈው ጊዜ አንስቻለሁ። ሕዝብ የሕዝብ ንቅናቄ ሞቢሊቲ፣ ፍልሰት ሚግሬሽን፣ ቆሞ አገሮች የተወሰነ ዲፋይንድ የሆነ ወሰን ባውንደሪ ሰርተው የታወቀው በቅርብ ጊዜ ነው። ባለፉት መቶ ዓመታት እስከ አንደኛው የዓለም ጦርነት ድረስ ኢቨን አውሮፓን ጨምሮ የሀገር ወሰኖች ይቀያየሩ ነበረ። የሕዝብ ንቅናቄ ነበረ። በተለይ በዚህ በአስራ ስድስተኛው በአስራ አምስተኛው ዘመን በመላው ዓለም የህዝቦች ንቅናቄ ሚግሬሽን ነበር። እና የአስራ ስድስተኛው የኦሮሞ ህዝብ መነቃነቅ በጦርነትም ታግዞ የመስፋፋት በኋላ በአስራ ዘጠኛው ክፍለ ዘመን ከደረገው ህዝብን የማቅናት ወረራ ጋር በጣም የተለየ ነው። ፖፑሌሽን ኤክስፕሎዥን የህዝብ መብዛት ንቅናቄ ሊሆን ይችላል። ኦሮሞ ተስፋፍቶ አሁን ያለበት ቦታ ላይ እንደሰፈረ ምንም ጥያቄ የለውም። ይሄ አይካድም። ማንም ለምስ ከተወሰነ ቦታ ኦሮሞ ተነቃንቆ እንደመጣ ይነገራል። ትክክለኛ ያልሆነው ምናልባት የተጻፈው ኦሮሞ ተስፋፍቶ መጥቶ የኢትዮጵያን ስልጣኔ ደመሰሰ፣ የሸዋን ክርስቲያን ኪንግደም አጠፋ የሚለው ላይ እኔ እስከማነበው ድረስ ትክክለኛ አይመስለኝም። እሱ ጉዳይ ምናልባት የአባ ባህሬን ጽሁፍ ዶክተር ጌታቸው የተረጎሙትንም አንብቤያለሁ። አባባህሪ ያን ጊዜ የኦሮሞ ህዝብ አደረጃጀት ማህበራዊ አደረጃጀት ለጊዜው የጦርነትም ሆነ ራሱን መከላከል ሆነ የኦሮሞ በጣም የተሻለ አደራጀት እንደነበረ እና በዛው አቅጣጫ ደግሞ የክርስቲያን ኪንግደም ሸዋው አደረጃጀት ብዙ ሰዎች በተለያየ ዘርፍ በአስር አይነት መደቦች ተካፍለው ስለነበረ ምናልባት ከኦሮሞ አደረጃጀት ጋር ሊጣጣም ሊቋቋም አልቻለም አይነት ግንዛቤ ነው እንጂ የተሰጠው ዶክተር ጌታቸው እንደ ጻፉት በዚህ በኢትዮ ሜዲያ አርትክላቸው ላይ የኦሮሞን የአስተዳደር ስርአት አለም ያደነቀውን የገዳ ዲሞክራሲያዊ ስርአት በአፍሪካ ምድር በኦሮሞ ህዝብ የተፈጠረውን ስርአት እንደ ወንጀለኛ ስርአት አድርጎ ማቅረቡ ትክክል አይደለም እንዲያውም ትልቅ አስተዋጽኦ ነው አንድ እሱ ነው ሌላው የኦሮሞ ንቅናቄ በምንም አይነት የክርስቲያን ሃይማኖትን ወይም ክርስቲያኖችን ለማጥፋት ያለመ አልነበረም። ጨርሶ ሃይማኖታዊ ይዘትም አልነበረውም። ኦሮሞ በዛን ጊዜ እስላምም አልነበረም፣ ክርስቲያንም አልነበረም። በራሱ ባህላዊ ሃይማኖት በራሱ ዲሞክራሲያዊ የአስተዳደር ድርጅት ተደራጅቶ ይኖር የነበረ ህዝብ ነው። ዶክተር በያን ከአስራ ዘጠነኛው ክፍለ ዘመን ከተካሄደው ጦርነት ጋር አንድ ያለ መሆኑን ገልጸዋል ና እሱን እንዲያብራሩ ለእርሶ እድሉን ከመስጠቴ በፊት ዶክተር በያን ዶክተር ጌታቸው የሚያክሉት ሀሳብ ካለ እዚህ ላይ ልጠይቅ። ዶክተር በያን ከተናገረው ጋራ ምንም የሚለይበት ነገር የለም። ያው መጽሐፍ በባህሬን በደንብ አንብቦ አይቶታል። ነገር ግን አንዳንድ ቦታ ላይ የተመዘገበው ቤተ ክርስቲያን እንዳቃጠሉ ወይም ከብት እንዳሰፈሩበት ይህን ነው የሚያሳየው እና የነበሩ ሰው ናቸው እና የኦሮሞዎችንም ዝርዝር አካሄድ፣ የህብረተሰባቸውን አወቃቀር ሁሉ የሰጡን እሳቸው ናቸው እና ያ ለጦርነት የተዘጋጁ ናቸው። ዝግጅቱ በጋዳ ሲስተም የሚሆነው በዚህ ዘመን የተወለደው አንድነት ሆኖ በአንድነት እንዲዘምት ነው። ያልገደለ ያልገደለ ጠጉሩን እንኳን አይላጭም። ከዚህ የበለጠም እንግዲህ ምን አለ። ጥፋት ነው ማለቴ አይደለም። ያንን ሆኗል። የህዝብ ንቅናቄ፣ የህዝብ ፍልሰት ዶክተር በያን እንዳለው ዝም ብሎ በሰላም የሚጓዝ አይደለም፣ ገፍትሮ የሚገባ ነው እና ይሄ ሆኗል እና ወደፊት በምናይበት ነው የሚለው። እኛ ልጆች በነበርን ጊዜ አንድ ጨዋታ ነበረን። ፊታችንን አዙረን እሚቀጥለው ግብ ድረስ እንሄዳለን። የምናየው ኋላችን ያለውን ነው። የምንሄደው ግን ወደ ኋላ ነው። እና ወደ ኋላ ስንሄድ እንደናጠፋለን፣ እንወድቃለን። ምክንያቱም እያየን አይደለም፣ የምናየው ኋላችን ያለውን ነው። እና የኋላ ጉዞ እሽቅድድም፣ እንሽቀዳደም ነበረ። የእኛም ወደፊት ማየት ያንን እንዳይመስልብን ነው የምፈልገው። ፊታችንን እናዙርና ወደፊት እንሄድ። ይሄ አንተ በድለኸኛል፣ አንቺ በድለሽኛል የሚለው ለእኛ አይጠቅመን። ለወደፊቱ ለመሄዱ ለታሪክ ሁላችንም ተስማምተንበታል። ዶክተር በርሀኑ ተስማምቶበታል። ዶክተር በያንም ተስማምቶበታል። እኔም ይኸው የሚለው ነው እና ምን እናድርግ ወደፊት ለመሄድ ወደፊት ለመሄድ ምን እናድርግ የሚለው ላይ ብናተኩር የተሻለ ይመስለኛል። በጣም ጥሩ ዶክተር ጌታቸው ዶክተር ብርሃኑ መንግስቱ እዚህ ላይ የሚሉን ሀሳብ ካለ ይኸው አሁን ዶክተር ጌታቸው ሰመራይዝ እንዳደረጉት ይኸውልሽ ሁላችንም ተስማምተናል። ታሪክ ሚና የለውም ያለ ሰው የለም ግን ያ ታሪክ ደግሞ ወደ ጠቃሚ ነገር ሊመጣ ከተቻለ ችግሩ ይሄ ነው ተብሎ በችግር መልክ መቅረብ አለበት። እና የኦሮሞ ህዝብ ችግር አሁን የአይደንቲቲ ችግር ነው ወይስ የኢንትረስት ችግር ነው? ውይይቱ ይቀጥላል። ቀሪ ክፍሎች በመጪዎቹ ቀናት በተከታታይ ይቀርባሉ። ወደ ተከታዩ ዝግጅት እንለፍ። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ሎሪያል ከሚባል ዓለም አቀፍ የውበትና የሰውነት ጥራት መጠበቂያ አቅርቦቶች አምራች ቡድን ጋር በየዓመቱ የሚያካሂደው ሴቶች በሳይንስ ሽልማት ኢትዮጵያዊቱ ዶክተር ሰገነት አሸናፊ ሆነዋል። ዶክተር ሰገነት ሽልማታቸውን ባለፈው ረቡዕ የዩኔስኮ ዋና ጽህፈት ቤት በሚገኝበት የፈረንሳይ ዋና ከተማ ፓሪስ ተቀብለዋል። ናይሮቢ በሚገኘው ቢሮቸው ደውዬ አነጋግሬያቸው ነበር። በሳይንስ ምርምር ዘርፍ ላሳዩት ብልጫ ያለው ተግባር የተሰጠ ሎሪያል የሚባለው የውበት መጠበቂያ አቅርቦቶች አምራች ኩባንያና የተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ በሳይንስ ምርምር ዘርፍ ብልጫ ያስመዘገቡ አምስት ሴቶችን ከመላው ዓለም እየመረጠ ይሸልማል። እንዲህ ሲሆን 16ኛ ዓመት ተቆጠረ። ባለፈው ሳምንት ረቡዕ የዚህ ዓመት የሳይንስ ምርጦች ፓሪስ፣ ፈረንሳይ ላይ በተከናወነ ስነ ስርዓት ሽልማቶቻቸውን ተቀብለዋል። አንዷ ኢትዮጵያዊት ሳይንቲስት ናቸው። ስሜ ሰገነት ቀለሙ ነው። የአንድ የዓለም አቀፍ ድርጅት የሪሰርች ድርጅት ዳይሬክተር ጀኔራል ነኝ። ናይሮቢ ነው ያለው መስሪያ ቤቱ። ድርጅቱ በግብርናውና በተፈጥሮ አካባቢ ዘርፎች ለዓለም የገጠር ምርት በእንስሳት ሀብት ደህንነትና የወተትና የስጋ ተዋጽኦች መበርከት ላይ የሚያደርገው ግዙፍ አስተዋጽኦ ከብዙ የምርምር ተግባራቱ መካከል ይገኛል። የነፍሳት አካላትና የአካባቢ ጥናት ዓለም አቀፍ ማዕከል ወይም በምሕፃር ኢሲፔ ይባላል። ከዶክተር ሰገነት ጥናቶች መካከል በሁለት ወይም ከዚያ በላይ ሕያዋን ዝርያዎች መካከል የሚከናወን የተራዘመ ጊዜ መስተጋብርን በማጥናት በሽታን ለመቋቋም ከተፈጥሮአችን ምህዳርና የአየር ንብረት መለዋወጦች ጋር ተጣጥመውና ታርቀው ለመኖር የሚያስችላቸውን ባሕሪ እንዲያዳብሩ ማድረግ ነው እናም ዶክተር ሰገነትና የጥናት ቡድኖቻቸው ይህንን የተራዘመ ጊዜና ትዕግስት የጠየቀ ዛሬ በዓለም ዙሪያ የሚጨበጥና የሚመነዘር ውጤት ያስገኘ ሥራ ተወጡት። እናም ለሽልማት በቁ። ለምን ተሸለሙ? እኔ የተሸለምሁት እዚህ ኬንያ ከመምጣቴ በፊት ለአስራ አምስት ዓመት ኮሎምቢያ የሚባል ሀገር ደቡብ አሜሪካ ውስጥ ስራ ነበረ። ዓለም አቀፍ የምርምር ድርጅት ውስጥ ሲያት ኢንተርናሽናል ሴንተር ፎር ትሮፒካል አግሪካልቸር የሚባል ሄድኳርተሩ ኮሎምቢያ የሆነ የሀሩር አውራጃ ግብርና ዓለም አቀፍ ማዕከል ማለት ነው። እዛ ስራ ነበረ። እዛ አስራ አምስት ዓመት ሙሉ የሰራሁበት ነው። እና በዛ ውስጥ በሰራሁበት አንድ ከምርምር ውጤት ለመጀመሪያ ጊዜ በዓለም የተገኘ በዛ በዛ ነው ግን ስራው ወደ አስራ አምስት ዓመት የወሰደበት ምንድን ነው ለመሆኑ ያገኘት የነበረው? በምን ላይ ነው የተመራመሩት? ያገኘሁት ፈንገስና ባክቴሪያ ብራኪያሪያ የሚባል ከብዙ አመት ጊዜ በፊት ከአፍሪካ ከኢትዮጵያ፣ ከኬንያ፣ ከብዙ ሀገሮች ከአፍሪካ ውስጥ ሴንትራል እንዲስተርን አፍሪካ ወደ ላቲን አሜሪካ የተወሰደ ሳር ነው እና ለብዙ አመት የውጭ ድርጅቶች ይሄን ሰብስበው ብዙ ሺህ የተለያየ ብራኪያሪያ በዚህ ውስጥ ወደ ጂን ባንክ በአለም ውስጥ ጂን ባንክ ውስጥ ተቀምጧል። እና ከዛ ውስጥ ውስጥ ስሰራ ይሄ ሳር ብዙ ብዙ ቦታ ሊበቅል ይችላል። የደረቅ ቦታ ለሚሆን ቦታ የማይበቅልበት ቦታ የለም እና በተለይ ብራዚል ውስጥ ብዙ ነገር አድርጎላቸዋል በጣም ጥሩ የሆነ የከብት ምግብ ነው እና ብራዚል ብቻ እንኳን ከ ሀምሳ አምስት ሚሊዮን ሄክታር በላይ ነው ይሄ ይሄ ሳር የተተከለው በዋናነት ለመኖነት ነው የሚውለው ማለት ነው ለመኖነት ነው ዋናው ለመኖነት ግን ብዙ ሌላ ጥቅም እንዳለት በምርምር ብዙ እኔም ቢሆን እና የሌሎች ባልደሮች ባልደሮቼም ዲስካቨሪ ሰርተዋል እና የእኔ የእኔ እንትን ይሄ ሳር በየቦታው ሊበቅል የሚችል በሽታና ኢንሴክት ሊያጠቃው ላያጠቃው የሚችል በድርቅ ሊበቅል የሚችል ምክንያት የሆነው ፈንገስ እና ባክቴሪያ አብሮ አብሮ ከዚህ ሳር ጋር ይበቅላል አብሮ እና ለሳሩ በሽታ ያመጣን ግን ሳሩን ሌላ በሽታ እንዲከላከል ያደርገዋል። ሌላ የኢንሴክት እንዳያጠቃው ያደርጋል። ድርቅ ለመቋቋም እንዲችል ያደርገዋል። እና ይሄ ለመጀመሪያ ጊዜ ነው እንደዚህ አይነት ሳር ውስጥ ማስካበል ሊደረግ የቻለው። ይሄ ማለት የእርስዎ ጥናት በሁለት ወይም ከዚያ በላይ ባሉ ህያዋን ዝርያዎች መካከል የሚከናወን የተራዘመ ጊዜ መስተጋብርና ግንኙነትን ማጥናትና መከታተል ነው ማለት ነው? አዎ። እና ግን ይሄ ሳር ብዙ ብዙ እንዳልኩት፣ ብዙ ብዙ ጥቅም አለው እና የእኔ የምንሰራበት ቲም የሪሰርች ቲም የኢንተርናሽናል ቲም ኮሎምቢያ ሆኜ ሌላ ብዙ ነገር ሰርተናል። ብዙ የተለያዩ የዚህን የሳር አይነቶችን አዳቅለን ለመጀመሪያ ጊዜ አዲስ ሃይብሪድ እንትን ብለናል ፈጥረናል። እና ያኛው ሃይብሪድ አሁን የመጀመሪያ ጊዜ ነው በዓለም ከተሰራ በየቦታው በየሀገሩ ይጠቀሙበታል። አሜሪካን ሀገር ይጠቀሙበታል ለከብት ምግብ። አውስትራሊያ ይጠቀምበታል። ቻይና ይጠቀምበታል። ታይላንድ ይጠቀምበታል። ብራዚል፣ በጠቅላላ ከብቱ በዛ ነው የሚያድገው አርጀንቲና ጠቅላላ ላቲን አሜሪካ ኮሎምቢያ ፓናማ ኒካራጓ በየቦታው አለ እና አንዱ እንትን ትልቅ እንትን የነበረው እንዴ ይሄ የአፍሪካ ሳር ነው የአፍሪካ ዘር ነው እና ይህም ሁሉ አለም እየተጠቀመበት ለምንኛ ይሄ አሁን ያሻሻልናቸውን ምርጦችን ለምን አፍሪካ መልሰን አናመጣም እሱና ብዙ ጊዜ ቆጨኝ ነበረና እዛው ኮሎምቢያ የሆንኩኝ አንድ ፕሮጀክት ጥፌ ትልቅ ፕሮጀክት ወደ አፍሪካ እንድናመጣው የዛን ጊዜ ፋይናንስ አልተደረገም ነበረ። አሁን ኬንያ ከመጣሁ በኋላ የስዊድን መንግስትን አሳምኜ እነሱ ስድስት ሚሊዮን ዶላር ፕሮጀክትን ሰፖርት አደረጉት እና አሁን ብዙን ከዛ ላቲን አሜሪካ ያሻሻልነውን የሳሩን ምርት ለከብት ምግብ ወደ አፍሪካ እያመጣ ነው። አሁን ሶስት ሀገሮች ላይ እንሰራለን። ሩዋንዳ፣ ኡጋንዳ እና ኬንያ ውስጥ እንሰራለን እና ለሚቀጥለው አይ ቲንክ ጠቅላላው ሳይሆን ትንሽ የተሻሻለውን መርጥም። በኢትዮጵያ ትንሽ ዘሩ ገብቷል፣ ግን በብዛት አይደለም። አሁን በሚቀጥለው ውጤቱን ሶስቱን ሀገር እንዴት እንደሆነ እንትን ካረግን በኋላ እናስፋፋዋለን እና ዋናው ይሄ የምለው ብዙውን ሀገር ትልቅ ለውጥ አምጥቷል። ለከብት ብዙ ወተት ከብቶቹ ይህን የተመገቡት ብዙ ወተት ያመጣሉ፣ ብዙ ይወፍራሉ ለስጋ ስለዚህ አፍሪካ በጣም ሊጠቀምበት ይችላል። ምክንያቱም የከብት መኖ በጣም ችግር ነው። ብዙ አፍሪካ ሀገር ውስጥ እና ይህንን መለወጥ እፈልጋለሁ። ለመሆኑ ዶክተር ሰገነት ብራኪያሪያ ሳር ኢትዮጵያ ውስጥ በተፈጥሮ ይበቅላል? የስ በተፈጥሮ ይበቅላል። ግን እኛ ኮሎምቢያ ሆነን አንዱ የመስሪያ ቤቱ ድርጅት ትልቁ ዲቪዥን በዚህ ብቻ ነበር የሚሰራው ምርምር። ስለዚህ ብዙ ብዙ ከብራዚልም ጋራ ከሌሎችም ፓርትነሮች፣ ሪሰርች ፓርትነሮች አንድ ላይ ሆነን ብዙ አሻሽለነዋል። ምክንያቱም በአንዱ የብራኪያሪያ የተፈጥሮ ዘር ሁሉንም የምትፈልገውን አይነት ጥቅም የለበትም። ኳሊቲ በአንድ ሳር አታገኝም። ጥራቱን ማለት ነው። እሺ፣ አዎ። ስለዚህ የተለያየው ሳር የተለያየ አይነት እንትን አለው ኳሊቲ አለው እና ያንን ሁሉ በብሪዲንግ ኮምባይን አድርገን ነው ይሄንን ልዩ ሃይብሪድ እንትን የፈጠር ነው። እና ብዙ እንደሱ ብዙ ስለፈጠርን ያኛውን አምጽቶ አፍሪካ ውስጥ እንትን ማድረግ ይቻላል። ምክንያቱም ብዙ አመት ነው የወሰደብን እዛ ለመድረስ እና እንደገና ከመጀመሪያው ከምንጀምረው ያንን ኦልሬዲ ሌላ ጋር የተሰራውን እዚህ ማምጣት ይቻላል እና አሁን የስዊድን መንግስት የሚደግፈውን እንትን ፕሮጀክት እንደሱ አድርገን ነው እዛ የሆነውትን የተሻሻሉትን አስራ ሁለት አይነት ምርቶች አስገብተናል። አሁን ኬንያ እያስፋፉት ነው ታንዛኒያ፣ ሩዋንዳ፣ ኡጋንዳ እና ኢትዮጵያ ምንድዛ ማድረግ ይቻላል? ለመሆኑ ዶክተር ሰገነት በዚህ ምርምር ውስጥ የእርሶ ቦታ ምን ነበር? ዶክተር ሰገነት እስኪ ስለ ራሶ ስለ ቤተሰቦ ስለ አስተዳደጎና ትምህርቶ ይንገሩኝ። ዶክተር ሰገነት ሌሎች ሽልማቶችና የምርምር ሥራዎች ይኖሮት ይሆን? ዶክተር ሰገነት ሴት እኮ በሳይንስና እንዲህ በራቀና በተራቀቀው ዘርፍና ዓለም ውስጥ ብዙ የምትታይበት የምትበረታታበትም ዓለም አይደለችም ያለንባት ስለ ሀገር ውስጥ ምን ያስባሉ? ዶክተር ሰገነት ይመለሳሉ። ፍኖተሰላም ተወልደው ዛሬ ስማቸው በዓለም የተዘራው የሳይንስ አትሌት ብዙ የሚያጫውቱን አላቸው። ከሰዓታችን መጠናቀቂያ በፊት አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። በመጀመሪያ ከምንዛሪ ሊጀምር፣ ዛሬ አንድ የዩናይትድ ስቴትስ ዶላር 18 ብር ከ98 ሳንቲም ተመንዝረዋል። አንድ ዩሮ 26 ብር ከ19 ሳንቲም፣ አንድ የእንግሊዝ ፓውንድ ከ31 ብር ከ30 ሳንቲም፣ አንድ የቻይና ዩዋን 3 ብር ከ09 ሳንቲም ተመንዝረዋል። የአየር ሁኔታ ከፊል ደመናማ ወይም ብራ ከሚሆኑት አሶሳ፣ ባህር ዳር፣ ጋምቤላና ጎንደር በስተቀር አብዛኛው የሀገሪቱ ክፍሎች ዝናባማ ወይም ከፊል ዝናባማ እንደሚሆኑ የኢትዮጵያ ሜቴሮሎጂ ኤጀንሲ በዌብሳይቱ ኢትዮሜት ጂኦቪ ኢቲ ላይ ያወጣው ትንበያ ያሳያል። አዲስ አበባ ዝናባማ ትሆናለች። ነገ ከፍተኛ ሙቀቷ 28 ዲግሪ ሴልሽየስ፣ ዝቅተኛው 13 እንደሚሆን ሜቴሮሎጂ ኤጀንሲው ተንብየዋል። ዛሬ ምን ይመስል ነበር በታሪክ ውስጥ የዚያድ ባሬ መንግስት ሲወድቅ ወደ ትርምስና የበዛ ብጥብጥ ገብታ ወደ ነበረችው ሶማሊያ ገብተው የነበሩት የአሜሪካ ወታደሮች እምብዛም ያልተሳካ ከተባለ የ15 ወራት ቆይታ በኋላ ለቀው የወጡት ልክ በዛሬዋ ዕለት መጋቢት 16 ማለት ነው 1986 ዓመተ ምህረት ነበር ልክ የዛሬ 20 ዓመት የሳዑዲ አረቢያው ንጉስ ፋይሰል በእህታቸው ልጅ ልዑል ፋይሰል በተተኮሰ ጥይት ተመተው ልክ የዛሬ 39 ዓመት በዛሬዋ ዕለት ወደቁ። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። በስቱዲዮ ፕሮግራሙን የመራልን ኃይሉ ታምራት፣ እንዲሁም ቴክኒሽያኑ ግሬግ በርንስ፣ እኔም ሰሎሞን አባተ እስከ ምሽቱ ሶስት ሰዓት ድረስ በ25 እና በ31 ሜትር ባንድ አጭር ሞገድ የምንገናኝበት ስርጭት ማለት ነው። ከምንሊክ ወስናቸው ጨረቃ ጋር እንተዋቸዋለን። መልካም ቆይታ። In bull, in bull, in